The Voice of America። የአገር ተገንና ከለላ በሆነው የመከላከያ ሰራዊት ላይ ተፈጸመ የተባለውን ጥቃት ለመመከት በሚወሰደው እርምጃ ወንድም የትግራይ ሕዝብ የጦርነቱ ሰለባ እንዳይሆን ሲሉ የሐዋሳ ነዋሪዎች ጠይቀዋል። ነዋሪዎቹ በመከላከያ ሰራዊት ላይ የተፈጸመውን ጥቃት አውግዘዋል። የሐዋሳ ነዋሪዎች ከሲዳማ ክልል ፕሬዚደንትና ከፌዴራል ባለስልጣናት ጋር በተወያዩበት ወቅት የኢትዮጵያን ሕዝብ ለ27 ዓመታት በዝብዟል ባሉት በህወሀት ላይ መንግስት እየወሰደ ያለውን እርምጃ ቢዘገይም እንደግፋለን ከመንግስት ጋር እንቆማለን ብለዋል። የክልሉ ፕሬዚደንት አቶ ደስታ ለዳሞ ሕዝቡ አካባቢውን ነቅቶ እንዲጠብቅ አሳስበዋል። በክልሉ ከተማና ወረዳ ቀበሌዎች ለህዝብ ደህንነት ሲባል አዲስ መታወቂያ እንዳይሰጥ መከልከሉንም እንዲሁም ሌሎች እገዳዎችን መጣላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። የሐዋሳ ከተማ የመናኸሪያ ክፍለ ከተማ ነዋሪ የሆኑትና በውይይቱ የተሳተፉት ወይዘሮ አለም ተስፋዬም በመከላከያ ሰራዊት ላይ የደረሰው ጥቃት አሳዝኗል ብለዋል። ያስለቀሰን ጉዳይ የመከላከያ ሰራዊታችን ጉዳይ ነው። ይህ የመከላከያ ሰራዊታችን ይህንን ያህል ጥቃት መድረሱ አንገብግቦናል አሳዝኖናል። ከአንድ ክልል ብቻ የወጣ አይደለም። ልጆቻችን ናቸው፣ ወንድሞቻችን፣ ወገኖቻችን ናቸው። አምነው እነሱን ወገን ብለው ዘመድ ብለው ወንድም እህት ብለው ነው እነሱ መሀል የተቀመጡት። እንነሳ ባሉ ጊዜ ቢነሱ ኖሮ፣ እንውጣ ባሉ ጊዜ ቢወጡ ኖሮ ይሄ ሁሉ ጥቃት አይደርሰባቸውም። መንግስት በጥፋተኞች ላይ ወቅቱን የጠበቀ እርምጃ ቢወስድ ኖሮ ዛሬ ለደረሰው ችግር አንዳረግም ነበር ያሉት ወጣት ማርቆስ ኤልያስ በበኩሉ ህወሀት በድሃ አርሶ አደር ልጆችና በወጣቶች ህይወት ቁማር የተጫወተ መሆኑን በመረዳት ከኢትዮጵያ መንግስት ጎን መቆም አለብን ብሏል። ሽምግልና እንኳን ወደ ጎን ገብሰው ዛሬ ለከፈቱ ጦርነት ደርሷል። ለ27ና ለ28 ዓመት ሲዘርፉ የነበሩት ገንዘብ እድመልኪያቸውን ሊያኖራቸው አይነት አስበው በዚህ በ27 ዓመት ውስጥ ሲዘርፉ ቁርሳቸውን አዲስ አበባ በልተው ምሳቸውን ዱባይ፣ ራታቸውን ለንደን እየበሉ ልጆቻቸውን አሜሪካን አውሮፓ እያስተማሩ አሁን ግን 16፣ 17 ዓመት ያልሞላውን 14 ዓመት ያልሞላውን ወጣት ሬንጀር አስለብሰው ለጦርነት አሰልፈው ውሃ በጠማው ምግብ በራበው ድሃ ልጅ ነው ጦርነቱን የከፈቱት። ችግራችን ወይም ችግሩ ከትግራይ ህዝብ ጋር ሳይሆን ህወሀት ለሰራው ነገር መክፈል ስላለበት፣ መክፈል ካለበት ደግሞ መከላከያ ሰራዊቱ ብቻ ሳይሆን እኛም ጭምር የሚፈለግብንን ድጋፍ የሚፈለግብንን ማንኛውም አይነት መስዋዕት ለመክፈል ዝግጁ ሆነን መጠበቅ እንዳለብን እንደ አዋሳ ከተማ ከፖሊሶቻችን፣ ከመከላከያ፣ ከልዩ ኃይሎቻችን ጋር ተቀናጅተን አካባቢያችንን ጠብቀን እንደ ወለጋ አይነት፣ እንደ ጋምቤላ፣ እንደ ቤንሻንጉል አይነት፣ እንደ ጉራ ፈርዳ አይነት ጥቃቶች፣ ቦምቦች እንዳይፈነዱ አካባቢያችንን ለመጠበቅ ዝግጁ መሆናችንን ለመግለጽ እወዳለሁ። አመሰግናለሁ። ህወሀት እኩይ ተግባሩን የጀመረው አሁን አይደለም የሚሉት ሌላ የከተማው ነዋሪ አቶ ለገሰ ቃቀቦም የሚከተለውን ተናግሯል ሀገር ጠባቂ ሰራዊት እኛ በመውቀድ ዘንድ ምስት እንኳን የሌለው ሰራዊት፣ መንገድ የሚገነባት ሰራዊት፣ አንበጣን ያባለው ሰራዊት፣ የተቸገሩትን የምንላ ሠራዊት፣ እርሻ የሚያስላቸው ሰራዊት፣ እርሻ የሚያጭላቸው ሠራዊት በሆኑ ሞት ይገባዋለን አይገባው። አብዝቷል። መውሰድ የነበረበት እርምጃ አሁን አይደለም ቆይቶ ነበር። ነገር ግን መታገዙ ኢትዮጵያን አይጥላት። የአዋሳ ከተማ አስተዳደር የመምህራን ማህበር ሊቀመንበር አቶ ገረሱ ሆንሴቦ የሀገራችንን ህልውና ማስጠበቅ ኃላፊነት በኢትዮጵያ ህዝቦች ጫንቃ ላይ ተጥሏል ብሏል። አርፍደናል። የኢትዮጵያ መንግስት ጊዜ ሰጥቷል፣ መስጠት አልነበረበትም። አዲስ አይደሉም። ሀያ ሰባት ዓመት ሙሉ የኢትዮጵያ ሀብትና ንብረት ዘርፎ አይደለም፣ በኢትዮጵያ ውስጥ በተለያዩ አገሮች የኢትዮጵያን ህዝብ የኢትዮጵያን ገንዘብ አስቀምጦ ዛሬ ለዚህ ችግርና ለዚህ መራብ መቸገር ያደረሱን ጠላቶቻችን ናቸው። ጠላቶቻችን ናቸው ብዬ የምናገረው የትግራይን ህዝብ አይደለም፣ አይመለከተውም። በጣት የሚቆጠሩ የኢትዮጵያ ጠላቶች፣ የህዝቦች ጠላቶች፣ ባንዳዎች፣ ሀገር ሻጮችን ለነሱ ጊዜ ሊሰጥ አይገባም ነው አሁንም አልረፈደም። የኢትዮጵያ ህዝብ አንድ ሆኖ ሌላ አማራጭ ሀገር የለን ያለን አገራችን አንድ ናት። አንድ አይናችን ናት። ለዚች አንድ ሀገር እንደነሱ ባንዳ ካልሆነ በስተቀር وده هدى يمل بغلبه وغربته بهيوته መስዋዕትነት መክፈል አለብን። ከቃላት ባለፈ በተግባር ማሳየት አለ። እንደ ማንኛውም ኢትዮጵያዊ የትግራይ ህዝብ በህወሓት የተነሳ ብዙ ዋጋ እየከፈለና የተጎዳ ነው ብለን እናምናለን። በመሆኑም ህዝቡ አሁንም የጦርነቱ ገፈት ቀማሽ እንዳይሆን መደረግ አለበት ብለዋል። የሲዳማ ክልል ፕሬዝዳንት አቶ ደስታሌ ደግሞ የኢትዮጵያ ህዝብና መንግስት ኢትዮጵያን ያላትን ሀብት በእኩልነትና በፍትሃዊነት እንጠቀም የሚለውን መሰረታዊ ጥያቄ አቅርቦ አልቀበልም፣ አሻፈረኝ ያለው ዘራፊ ያሉት የህወሓት ቡድን ብዙ በደል አድርሶ ዛሬ ለጦርነት ተጋብዟል ብለዋል። የዚህ ቡድን ዓላማ ወደ ስልጣን ተመልሶ እንደገና እንደ ትላንቱ የኢትዮጵያን ልጆች መበደልና ህዝቦችን ሊጎዳ የሚችል ሌላ ድብቅ ሴራ አሲሯል ነው ያሉትም። በመሆኑም ይህንን ቡድን መመከት እንደሚያስፈልግም ተናግሯል። የለመደውን አይነት አገሬን የመዝረፍ በቡድን የመጠቀምና ለግል ጥቅም የማዋሉ ጉዳይ አጠናክሮ ለመቀጠል አልሞ የሚሰራው አይነት መንፈራገጥ ነው አንዱ። ይሄ የማይቻለው ከሆነ በመሳሪያና በሎጂስቲክ በገንዘብም እየተደገፈ ኢትዮጵያን በማፍረስ የጎረቤቶቻችንን ህልምና ምኞት በማሳካት በወረታው በአካባቢው ሌላ መንግስት ትናንሽ እሱ አካባቢም ሌላም በመመስረት እሱ ግን ከእጅ አዙር። ከጎረቤት ሀገራት ጭምር እየተደገፈ የሚቀጥልበት ኢትዮጵያን የማፍረስ ተልዕኮ አንግቦ የሚንቀሳቀስ ኃይል መሆኑ መዘንጋት አይገባንም። ፕሬዝዳንቱ ህዝቡ በመንግስት ጎን ለመቆም በውይይት ወቅት ማረጋገጣቸውን ገልጦ ሁሉም ዜጎች አካባቢውን ነቅቶ እንዲጠብቅ አሳስበው በክልሉ ከተማና ወረዳ ቀበሌያት ለህዝብ ደህንነት ሲባል አዲስ መታወቂያ እንደማይሰጥና ሌሎች እገዳዎች መጣላቸውን ገልጠዋል። የጠቅላይ ሚኒስትር የእርሻና የመስኖ ልማት አማካሪና የቀድሞ የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ እንዲሁም የቀድሞ አዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ በውይይቱ ላይ የተገኙ ሲሆን ጦርነቱ በግድ የተጀመረው ከትግራይ ህዝብ ጋር ሳይሆን ጽንፈኛና ትዕበተኛ ካሉት ከህወሓት ቡድን ጋር መሆኑን ተናግሯል። በሲዳማ ክልልና በሐዋሳ ከተማ የሚኖሩ የትግራይ ተወላጆች በተግባራቸው እንጂ በማንነታቸው ትንኮሳም ይሁን ጥቃት ሊደርስባቸው አይገባም፣ ጥበቃም ሊናደርግላቸው ያስፈልጋል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳ